ሰላም ጤና ይስጥልኝ፣ እንደምናምሽታችኋል። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት መርሃ ግብሩን ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ ዝግጅቶቻችን መካከል ከደግሞ ቢሰሙ ያስተምራሉ፣ ያዝናናሉ ያልናቸውን መርጠን ይዘንላቸዋል። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ባሪያችን ኤልያስ አስማረ ጋር አብሬያችሁ አምሻለሁ። አብራችሁን ሆኑ። ቅን ቡድን በአምስት ግለሰቦች ትብብር የተቋቋመ በኢትዮጵያ የተለያዩ ስፍራዎች የሚኖሩ ወጣቶች ዝንባሌዎቻቸውን ተከትለው ለስኬት የሚበቁባቸውን አነቃቂ ስልጠናዎች የሚሰጥ ተቋም ነው። ከተለያዩ ሙያዎች በተውጣጡ አሰልጣኞች አማካኝነት ካለክፍያ መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመተባበር ወጣቶችን እያገዘ የሚገኘው ይኸው ቡድን በቅርቡ ደግሞ በአዲስ አበባ ተገኝቶ ለወጣቶች የግል ስብዕና ግንባታ ስልጠና እየሰጠ ይገኛል ሀብታሙ ስዩም የቅን ቡድን አባል ከሆነው ነጻነት ዘነበ ጋር ቆይታ አድርጎ ነበረ። ጤና ስጥልኝ። ነጻነት ዘነበ እባላለሁ። በሙያዬ ሂፕኖቴራፒስት ነኝ። በአሁኑ ሰዓት የቅን ቡድን አንድ አባል ነኝ። ቡድናችን የተቋቋመው በ1996 ዓ.ም እንደ ኢትዮጵያ አቆጣጠር ነው። ቡድኑን ለመመስረት በዋነኛነት ያነሳሳን ነገር አምስት ጓደኛሞች ሆናል ለኢትዮጵያ ምን እናበርክት፣ ምን እንስራ እያለን መጽሐፎችን እያነበበንና እየተወያየን አዳር ፕሮግራም ሮብሮ በማድረግ የሀገር ፍቅር ስሜት ነው የጀመረው። ቡድናችሁ አነቃቂ የሆኑ ትምህርቶችን በመስጠት የግል ስብናን ማጎልበት የሚችልባቸውን መላዎች ለወጣቶች ለማቀበል እየጣረ መሆኑን ሰምተናል። የምትሰጧቸውን ስልጠናዎች ውጤታማነትስ እንዴት ነው የምትመዝኑት? ጥሩ። ስልጠናዎቻችን ውጤታቸውን የምንለካው በተጨባጭ ነው። አንደኛው ስልጠና የምንሰጣቸውን ሰዎች በኦንላይን እየከፈሉ የሚወስዱት ዳታ ቤዝ አለን። ስለዚህ እነሱን ፎሎ እናደርጋለን። ኮች መድበን ኮቾች አሉ የሰለጠኑ እነሱ እየተከታተሉ በተጨባጭ በገንዘብ፣ በቤተሰብ ህይወት፣ በሪሌሽንሽፕ፣ በመንፈሳዊ ህይወታቸው ት በራዕይ፣ በአላማቸው፣ በእነዚህ ሁሉ ያመጧቸውን ለውጦች መዝግበን እንይዛለን። ኦንላይን ላይም የኢ ሜጋ ዜና አለን እዛ ላይም ቴስቲሞኒዎችን፣ ተጨባጭ ለውጥ ያመጡትን ሪከርድ እያደረግን በቪዲዮም በጽሁፍም እናቀርባለን እና የምንለካው በእንደዚህ አይነት የሰዎች ህይወት ላይ ተጨባጭ የመጣውን ውጤት በመጠየቅ ነው ማለት ነው። የቡድናችሁ መርህ ኢትዮጵያ ቁጥር አንድ ሀገር የሚል ነው። የኢትዮጵያ ቁጥር አንድነት ከምን አንፃር ነው? ለምንስ ይህንን መርህ መጠቀም ፈልጋችሁ በጣም ጥሩ። እንግዲህ ኢትዮጵያ ቁጥር አንድ ሀገር የሚል ግቦች መካከል አንዱ የያዝ ነው። ግቦች ከተለያዩ ግቦች መካከል አንዱ ግባችን ነው። አክቹዋሊ የቡድናችን ራዕይ ባለራዕይ ቅን ጤናማ እና ባለጸጋ ትውልድ ማፍራት የሚል ነው በ2004 እንደ ኢትዮጵያ አቆጣጠር ጀምሮ ደግሞ በ2024 ኢትዮጵያ ቁጥር አንድ ሀገር ናት የሚል ገቢ ይዘን እሱን እየሰራንበት ነው። ከግማሽ ሚሊዮን በላይ ሰዎችን በየክፍለ ሀገሩ እየዞርን በኦንላይንም ከኢትዮጵያ ውጭ ያሉ የተሰደዱ ኢትዮጵያውያንም በተለያየ ሀገር ላይ በተለይ በምስራቅ አፍሪካና ሚድሊስት ላይ እየዞርን በአካል እየሄድን አሰልጥነናል። ይሄ እንግዲህ መለኪያው ምንድን ነው ለሚለው ብዙ ሰው በፋይናንስ ነው የሚያስበው። እኛ ኢትዮጵያውያን ታላቅነታችን በገንዘብ ብቻ አይደለም። ዋናው መለኪያ ሰላምን፣ ፍቅርን፣ ጤናን፣ ህብረትን፣ ቅንነትን፣ ታዛዥነትን፣ ጀግንነትን እነዚህ ናቸው እውነተኛ የሰው ልጆች መለኪያ እንጂ ገንዘብ ሲሆን ብዙ ጊዜ ቫሊው የሌለው ሰውም ሌባም ገንዘብ ሊያገኝ ይችላል። ስለዚህ እነሱን መለኪያ እንዲሆኑ አንፈልግም። ስለዚህ አንደኝነታችንን እንደ ድሮ ወደኋላ ተመልሰን የምንኖረው ይሆናል ማለት ነው። ጥቂት የማይባሉ ወጣቶች በመሰል አነቃቂና የግል ስብዕና ስልጠናዎች ላይ ከሚያቀርቧቸው ትችቶች መካከል አንዱ ስልጠናዎቹ የዓለም እውነታን አሳይቶ መፍትሄዎችን ከመጠቆም ይልቅ ሀሳባዊነትን ሁሉም ነገር በጎ በማለም ብቻ ይፈታል የሚል እምነት ላይ ማተኮራቸው ነው ይላሉ። በተጨማሪም አንዳንዶቹ ደግሞ ለግል ስብዕና ግንባታ ብለን የተቀላቀልናቸው መርሃ ግብሮች የማስታወቂያ ዘመቻ ወይም ማርኬቲንግ ካምፔን እየሆኑብን ተቸግረናልም ይላሉ። የእናንተ ቡድን እንቅስቃሴ ከመሰል ቅሬታዎች የጸዳ እንዲሆን ምን ያክል ትጠነቀቃላችሁ? እንግዲህ እኛም በቅን ቡድን ስንጀምር ትልቁ ያስቀመጥነው ነገር ምንድን ነው? እንደው አየር ላይ ብቻ የሚቀር ወደ መሬት የማይወርድ ስልጠና አንሰጥም ብለን የተነሳ ነው እና ለዚህም ነው መጀመሪያ ስልጠናዎቹ እኛ ህይወት ላይ ውጤት እንዲያመጡ ማድረግ፣ ከዛ በኋላ የራሳችንን ቴስቲሞኒ፣ የራሳችን ምስክርነት እየሰጠን ይህን ሰለጠንኩ፣ እንዲህ ተገበርኩ፣ እንዲህ አይነት ውጤት አመጣሁ። ካላመጣንበት አናሰለጥንም። ስለዚህ መሬት የወረደ ነው የምናሰለጥነው። ከዚያ ደግሞ ኢንስፓይሬሽናል፣ ሞቲቬሽናል ሳይሆን ፕራክቲካሊ ምን ላድርግ፣ የት ላድርግ፣ እንዴት ላድርግ የሚለውን በዝርዝር የሚያሳዩ ተጨባጭ የሆኑ ተግባራትን ነው የምናስተምረው። ያ ደግሞ ጥሩ ውጤት እያመጣልን ነው ማለት ነው። ስለዚህ ይሄ ዝም ብሎ እንደው የማርኬቲንግ ጋጋታ የሚባል ነገር በጭራሽ በኛ ስልጠናዎች ላይ የለም። ስፖንሰር ያደረገን ምናምን የምንለውም የለም፣ በነፃ ነው የምንሰጠው። እንግዲህ በቅን ቡድን ከምንሰራቸው ስራዎች ጎን ለጎን በወር ለሶስት ቀን ነፃ ለሀገሬ ያገለግላለሁ የሚል ፕሮጀክት አለን ስለዚህ በተለያዩ ቦታዎች ላይ አቅም የሌላቸው ገንዘብ የሌላቸው በጀት የሌላቸው ድርጅቶች የመንግስት፣ የግል ተማሪዎች ወዘተርፈን ኢትዮጵያ ውስጥ የተለያየ ቦታ እየሄድን እያገለገልን እንገኛለን ማለት ነው። ስለዚህ በተለያየ ከተማ በራሳችን ወጪ በሚሄድ ስልጠናዎችን ሰጥተን ገቢ የሌላቸው ገቢ ሲያገኙ፣ የተጣሉ ሲታረቁ፣ ተስፋ የቆረጡ ተስፋቸው ሲቀጥል በደንብ አይተናል እና ብዙ ግብረ መልሶችም ከሰዎቹ ከሰለጠኑት እንዲሁም ካሰለጠናቸው የሚመለከታቸው አካላትም በደብዳቤ አግኝተናል ማለት ነው። ይህ እንግዲህ ትልቁ የያዝ ነው፣ ተጨባጭ የሆነ የለውጥ መንገድ ነው ማለት ነው። በቀጣይ ጊዜ ልትሰሯቸው ስላቀዳችኋቸው ጉዳዮች እስቲ ደግሞ ነጻነት አጋራን፣ ምንድን ነው ህልማችሁ? እንግዲህ በቀጣይ ጊዜ ልንሰራ ያቀድናቸው አንደኛ እስከ 2024 ዓ.ም ድረስ ከአንድ ሚሊዮን በላይ ኢትዮጵያውያንን በተጨባጭ ዳታ ይዘን ማሰልጠን ነው አሰልጥነን ከዚያ ውስጥ አንድ መቶ ሺህ የሚሆኑትን አስር በመቶዎቹን የቢዝነስ ሊደሮች እንዲሆኑ በማድረግ በአማካይ ለአንድ መቶ ሰዎች እያንዳንዳቸው የስራ እድል እንዲያፍ እንዲፈጥሩ ማድረግ ነው። ያም ከአስር ሚሊዮን በላይ የስራ እድል እንፈጥራለን በቀን ቡድን ብቻ። ይህም ማለት ኢትዮጵያ አንድ ጊዜ በቅርብ በሰማሁት ዳታ ሶስት ሚሊዮን አካባቢ የመንግስት ስራዎች ናቸው ያሏትና እና ስለዚህ ምን ይሆናል አሁን ሀገሪቷ ከምታቀርበው የመንግስት የስራ እድል ከሶስት እጥፍ በላይ አፈራን ማለት ነው። ይሄ ደግሞ ትልቅ ትልቅ ውጤት የሚያመጣ ነው። ሌላው ለሀገራችን ኢትዮጵያ ምሳሌ የሆነ የራሱ ሶሳይቲ መገንባት ነው። የራሱ አዲስ ከተማ እና ማህበረሰብ መገንባት ነው። ያ የምንገነባው ማህበረሰብ ዲዛይን ሙሉ ለሙሉ ጨርሰን ወደ ተግባር እየገባንበት ነው። በተለያዩ ክልሎችን በዚህ ወር ቦርዳችን ማመልከቻውን ያስገባና ኮንቬኒየንት በሆነው እና ጥሩ ኦፈር በሚያደርግን ክልል ላይ ምሳሌ የሆነ ከተማ እንገነባለን። ያንን ገንብተን ኢትዮጵያውያን በእውነተኛ ኢትዮጵያዊነት ከፍታ የሚኖርበትን ቦታ ማህበረሰብ እናሳያለን ማለት ነው። አሁንና እንግዳውን እናመሰግናለን ከጉግል ካምፓኒ ከሳምንታት በፊት በድንገት የተሰናበተችው የሰው ሰራሽ ልህቀት ወይም አርቲፊሻል ኢንቴሊጀንስ ባለሙያ ትምኒት ገብሩ የቀድሞ የስራ ባልደረቦች ትምኒት እድገት ተሰጥቷት ወደ ስራዋ እንድትመለስ በደብዳቤ ጠይቀዋል። ትምኒት ግን ከጉግል ጋር ያለኝ ግንኙነት ሙሉ ለሙሉ አብቅቷል ስትል ለአሜሪካ ድምጽ ገልጻለች ጉግል ትምኒት ከስራ የተሰናበተችበት መንገድ ለፈጠረው ጥርጣሬ ይቅርታ ቢጠይቅም ትምኒት ይቅርታው ለእኔ አልቀረበም ስትል ነው ያልተቀበለችው። ስመኝሽ የቆየ ከትምኒት ገብሩ ጋር ቆይታ አድርጋ ቀጣዩን አጠናቅራልናለች። የሰው ሰራሽ ልህቀት ወይም አርቴፊሻል ኢንቴሊጀንስ ተመራማሪዋ ትምኒት ገብሩ ትውልድና እድገቷ በአዲስ አበባ ነው። ናዝሬት የሴቶች ትምህርት ቤትም ተምራለች። የኤሌክትሪካል ምህንድስና ባለሙያ ከሆኑት ቤተሰቦቿ ጋር ወደ አሜሪካ ከመጣች በኋላ የአባቷንና የእህቶቿን ፈለግ በመከተል በስታንፎርድ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪዋን በኤሌክትሪካል ኢንጂነሪንግ ተመርቃ ከአፕል ጋር ሰርታለች። የዶክትሬት ዲግሪዋን ለመማር ተመልሳ ወደ ስታንፎርድ በገባችበት ወቅት ግን የሰው ሰራሽ ልህቀት ጉዳይ የበለጠ የሳባት መጣ። ምክንያቱ ደግሞ በሙያው የጥቁሮች ተሳትፎ እጅግ አናሳ መሆኑና የቴክኖሎጂ ውጤቶች ኢፍትሃዊ መሆን እንደነበር ትምኒት ትናገራለች። ለአንደኛው በጣም ያሳሰበኝ ነገር ምንድን ነው ይሄ ሁሉ የአርቲፊሻል ኢንቴሊጀንስ ኮንፈረንሶች ወይ ሌሎች ሰው ስብሰባዎች ምናምን ሲሄድ አንድ አፍሪካዊ ወይ አንድ ሌላ ጥቁር ራሱ አላይም ነበረው። ምንም ጥቁር የሌለበት ፊልድ ውስጥ ገብተሽ ከዛ በኋላ ደግሞ የተለያየ ለምን ለምን እንደሚጠቀሙበት ስታይ ለጥቁሮች በጣም ጥሩ ያልሆነ ነገር ላይ ሲጠቀሙ ስታያቸው ያሳስብሽ አለ አደለ። ስለዚህ ለዛ እኔም ለዛ ነው በቃ እንደዚህ አይነት የፍትሃዊነት የአርቲፊሻል ኢንቴሊጀንስ ፍትሃዊነትን ሞያ ውስጥ መግባት የፈለኩት። ትምኒት የቴክኖሎጂ ውጤቶች አካታችና ፍትሀዊ እንዳልሆኑ ማሳየት የጀመረችው ስታንፎርድ እያለች የሰዎችን የፊት ገጽታ በማየት ማንነታቸውን የሚያውቅ ወይም ፌሻል ሪኮግኒሽን የተባለው መተግበሪያ ላይ በሰራችው ጥናት ነው። አሁን ለምሳሌ ግራጅዌት ከማድረጌ በፊት ከጓደኛ ጆይ ብሎ አሚኒ የምትባል ጋራዊት አሜሪካ ከሷ ጋር አሁን ለምሳሌ የፌስ ሬኮግኒሽን አይነት ፌስ ሬኮግኒሽን ቴክኖሎጂዎች ማለት የአንቺን ፎቶ ለማሽኑን ስትሰጩ አንቺ ማን እንደሆንሽ ይነግርሻል ማለት ነው። እነሱ እንደዚህ አይነት ቴክኖሎጂ አሁን ጥቁሮችና ሴቶች ላይ ስፔሻሊ ጥቁሮች ሴቶች ላይ በጣም እንደማይሰራ፣ በጣም ችግር እንዳለበት አሳየን። ከጠናሁባቸዋ ነገሮች አንዱ እሱ ነው። ትምኒት ጥቁሮችም ሆኑ ሴቶች በብዛት በማይገኙበት እንደ ማይክሮሶፍት የመሳሰሉ ግዙፍ የቴክኖሎጂ ኩባንያዎች ውስጥ ፍትሐዊነት፣ ግልጽነትና ስነ ምግባር ላይ ከሚሰሩ ቡድኖች ጋር ሰርታለች። ብዙ ጥናቶችንም አካሂዳለች። የዛሬ ሁለት ዓመት ጉግልን ከተቀላቀለች በኋላም የሰው ሰራሽ ልህቀት ስነ ምግባር ዘርፍ ባልደረባ ሆና የቴክኖሎጂ ውጤቶች አካታች ሊሆኑ በሚችሉባቸው መንገዶች ዙሪያ ጥናት ስታካሄድ ቆይታለች። አሁን ከስራ ለመሰናበቷ ምክንያት የሆነውና በቅርቡ ስራ ላይ በዋለ የቋንቋ ቴክኖሎጂ ዙሪያ ያካሄደችው ጥናት ታዲያ ጉግልን ለምን አስቆጣው ስንል ትምኒትን ጠይቀናታል። ምክንያቱ የጽሁፉና የኢሜይሉ ብቻ ነገር አይመስለኝም። እኔ የሚመስለኝ ለብዙ ጊዜ ጉግል ውስጥ ስለ ጥቁሮችና ስለ ሴቶች በጣም ብዙ ስለማወራ ይሄንን ምክንያት አድርገው የሚያስወጡኝ ነው የሚመስለኝ። ምክንያቱም አሁን ለምሳሌ ጽሁፉን ስታዩ ጽሁፉ ስለ ላንጉጅ ቴክኖሎጂ ብዙ ሰዎች እየሰሩበት ያሉት አይነት የላንጉጅ ቴክኖሎጂ ሞዴል ስለሱ ነበረ። ማንን ነው የሚጎዳ? ማንን ነው የሚጠቅመው? ምን አይነት ጥቅሞች አሉ? ምን አይነት ችግሮች ሊመጡ ይችላሉ? ብለን እየጠየቅን የጻፍንበት ጽሁፍ ነው ይህ። እነዚህ ሁሉ ላንግጅ ቴክኖሎጂ አብዛኞቹ በእንግሊዝኛ ነው የሚሰሩት እና እንግሊዝኛ ለሚያወራው ሰው ነው የሚጠቅሙት። ዓለም ውስጥ ያለው ሰው እንዳለ እንግሊዝኛ የሚያወራ ሰው አይደለም። ታዲያ እንግሊዝኛ የሚያወሩ ሰዎችሳ እየተጠቀሙበት ነው። እንደዚህ አይነት ላንጉጅ ቴክኖሎጂ ቋንቋ መፍጠር ስለሚችል የተጽሁፍ መፍጠር ስለሚችል ሚስ ኢንፎርሜሽን ሊኖር ይችላል፣ ኤክስትሪሚዝም ሊኖር ይችላል። ይሄ ደግሞ ሌላ ችግር ነው። ስለዚህ የጻፍ ነው ምንድን ነው ጽሁፎች ይሄኛ ይሄን ላንጉጅ ቴክኖሎጂ ከእሱ ጋር ተያይዘው የሚመጡት ችግሮች ምን ሊሆኑ ይችላሉ እና እንዴት አድርገን አድረስ ማድረግ እንችላለን? እንደዛ ነበር የጻፍ ነው። ጉግል ትምኒት ያካሄደችው ጥናት በሙያው ውስጥ ባሉ ሰዎች ተገምግሞ አስፈላጊውን መስፈርት ባለማሟላቱ ጥናቱ ይቀርብበት በነበረው ኮንፈረንስ ላይ እንዳታካትት ወይም ከጥናቱ ውስጥ ስሟን እንድታወጣ ጠይቋታል። ይህን ለማድረግ ፈቃደኛ ባለመሆኗ ራሷ ባቀረበችው የመልቀቂያ ጥያቄ መሰረት እንዳሰናበታትም ገልጿል። ትምኒት ግን እኔ መልቀቂያ አላቀረብኩም፣ በጉግል የተነገሩት ምክንያቶችም እውነት አይደሉም ትላለች። አንደኛ ነገር አላባረርናትም፣ ራሷ ነች ይወጣቸዋል። እሱ ኦፍኮርስ ትክክል አይደለም። ሁለተኛ ነገር ያሉት ደግሞ ምን አሉ? አሁን ለምሳሌ የሳይንቲፊክ ኮንፈረንስ ውስጥ ፒር ሪቪው የሚባል ነገር አለ። ፒር ሪቪው ማለት ምንድን ነው? ያንቺን ጽሁፍ ሌሎች እንደ አንቺ አይነት ኤክስፐርት የሆኑ ሰዎች አይተው ፊድባክ ይሰጡሻል። ማን እንደዛ አይነት ፊድባክ እንደሰጠች አታቂም ስማቸውን አታቂም ማለት ነው። የጄፍ ዲን የጻፈው ኢሜይል ብዙ ሰዎች የምንመሰላቸው እኔ የሳይንቲፊክ ኮንፈረንስ ውስጥ እንደዚህ አይነት ኤክስፐርቶች ያዩት የሰጡኝን ፊድባክ ስማቸውን ማወቅ የሌለብኝ ሰዎች ማን ናቸው ብዬ የጠየቁኝ መሰላቸው። ሳይንቲስት እንደዛ ማድረግ የለበትም እውነት ያልሆነ ነገር ሰዎችን መስማት ስለጀመሩ በጣም ብዙ ተጽዕኖ መጥቶብኛል። አሁን ለምሳሌ ፌክ አካውንት የእውነት ያልሆኑ ሰዎች አካውንት ትዊተር ላይ ምናምን እኔን ማታት ማድረግ ጀምረዋል። የተለያየ ነገር መጥቷል እንደዛ። ጉግልን ጨምሮ በርካታ የቴክኖሎጂ ካምፓኒዎች ብዝሀነትና አካታችነት በድርጅታቸው ፖሊሲ ውስጥ በግልጽ ተቀምጧል። ለጾታና ለዘር እኩልነት እንደሚሰሩም በተለያየ አጋጣሚዎች ይናገራሉ። ይሄ ፖሊሲ ከወሬ ዘላ አይደለም፣ የምትለው ግን በተራኒው በቴክኖሎጂ ኩባንያዎች ውስጥ ዘረኝነት በሰፊው እንደሚታይ አጥብቃ ትናገራለች። ወሬ ብቻ ነው፣ እና ወሬው ደግሞ በጣም ስሊበዛ የባሰ ይጎዳናል። ምክንያቱም ምንድን ነው ሰዎች ወሬውን ስለሚሰሙ ጥቁሮቹ እዚህ መጥተው ወይ እንደዚህ አድርገው የተለየ ነገር ይሰጣቸዋል፣ ጸጥ ብለው ሳይሰሩ እንደዚህ ይሆናሉ፣ እንደዚ ይሆናሉ ብለው ያወራሉ ማለት ነው። ምክንያቱም እንደዚህ አይነት የዳይቨርሲቲ ኢንክሉዥን በጣም ብዙ ወሬ ስላለ ምን አይነት ችግር እንደሚያጋጥመን አያውቁም ሰዎች። ብዙ ጊዜ ስለ እንደዚህ ነገር እናወራለን፣ ስንት ውይይት አለ፣ ስንት ዶኪመንት እንጽፋለን፣ ስንት ስብሰባ እናደርጋለን ግን ከዛ በኋላ ምንም አይነት የተደረገ ነገር አላየሁም። በደንብ የሆነ ነገር እንዲደረግ ከፈለግን ግን ምንድነው ከውይይት የበለጠ ከዶክመንት መጽሐፍ የበለጠ ነገር ማድረግ አለብን ብዬ ነበር የጻፍኩት። ትምኒት ከጉግል መባረሯ በብዙሃን መገናኛና በቴክኖሎጂ ዘርፍ ውስጥ ባሉ በርካታ ሰዎች ዘንድ መነጋገሪያ መሆኑን ተከትሎ የካምፓኒው ዋና ስራ አስኪያጅ ሳንደር ፒቻይ በሰራተኞች ዘንድ ለፈጠረው የእምነት ማጣት ይቅርታ ጠይቀዋል። ትምኒት ግን ይቅርታው ለእሷ እንዳልተላለፈ በመግለጽ በምትኩ እኔን ነገረኛ ጥቁር ሴት አስመስለውኛል ትላለች። ይቅርታ በእኔም የቀረበ ምንም ይቅርታ አይደለም። ግን የእውነት ይቅርታ አላደረገም። ምንድን ነው ያለው? ይቅርታ ያለው ይሄኛው ኢንሲደንት ጉግል ውስጥ ያሉትን ጥቁሮች ጉግል ለእኛ የሚሆን ቦታ አይደለም እያሉ እያሰቡና ነው እና ለሱ ይቅርታ እላለው አለ። ትሚትን ላደረግናት ነገር ይቅርታ አላለው አላለም። ትሚትን ስላባረርናት ይቅርታ አላለው አላለም። ትምኒት ደስ ሳይላት ወጥታለች እና እሱ ጥሩ አይደለም፣ እንደዛ ነው ያለው። እኔ ደስ ሳይልን ራሴ አይደለም የወጣሁት፣ እነሱ ናቸው አባረሩኝ። ምን አይነት ስቴሪዮታይፕ አለ በአንግሪ ብላክ ወመን ማለት ነገረኛ ጥቁር ሴት፣ ዲኤስክሌሽን ሰላማዊ ማምጣት ምናምን እንደዛ ብሎ ሲናገር እኔ ነገረኛ እንደሆንኩኝ አድርጎ ነው ያሳየኝ። ትምኒት የቴክኖሎጂ ዘርፉ የፍትሐዊ መሆን ጥቁሮችንም ሆነ ሴቶችን ወደ ዘርፉ እንዳይመጡ ሊያግዳቸው አይገባም ትላለች። እንደውም በሙያው ጠንክረው በመስራት ማሸነፍ እንደሚችሉ ሊያሳዩ ይገባል ስትልም ትመክራለች። እኔ እምለው መሰለሽ እንደዚህ አይነት ሙያ ውስጥ ለመግባት የሚፈልጉት ሰዎች አሜሪካ ውስጥ ያለውንና ሌላ አገር ውስጥ ያለውን ነገር ኮፒ ለማድረግ አትሞክሮ፣ በራሳችሁን ምን እንደሚጠቅማችሁ አስባችሁ፣ ምን አይነት ቴክኖሎጂ መስራት አለብን ብለን ማሰብ አለብን። ትምኒት ከዚህ በኋላ ከጉግል ጋር ምንም አይነት ግንኙነት እንደማይኖራትና በአሁኑ ሰዓት ከእርሷ ጋር በተመሳሳይ ሙያ ውስጥ ከምትገኘው ረዴት አበበ ጋር በመሆን ባቋቋመችው ብላክ ኢን ኤአይ የተሰኘ ለትርፍ ያልተቋቋመ ድርጅት ላይ አተኩራ እየሰራች እንደሆነ አስረድታናለች። ቀጣይ የሙያ ጉዞዋንም ገና እያሰበችበት እንደሆነና እስካሁንም ምንም አይነት የቅጥር ጥያቄ እንዳልተቀበለችም ገልጻለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። Let's only just fake it. Let's all Let's Let's ሰላም ከጋቢና ቬጋ ናቸው ያላችሁት። አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ቀጣዩ ዘገባ እንለፍ። ከዓመታት በፊት በስድስት የአክሮባት ሰርከስ ባለሙያዎች የተጀመረው ፍካት ሰርከስ በአካባቢያቸው ያሉ ታዳጊ ወጣቶችን ጊዜያቸውን በአግባቡ የሚጠቀሙበት ወዳጅ የሚያፈሩበት፣ እንዲሁም በራስ መተማመናቸውን የሚያዳብሩበት የጥበብና የስፖርት ቅንጅት የሆነውን የሰርከስ ቦታ ክፍት በማድረግ የተጀመረ መሆኑን ከቡድኑ መስራቾች መካከል አንዱ የሆነው የፈጠራ ዳይሬክተር ደረጀ ዳኜ ያስረዳል። በመጀመሪያ ያው ስንጀምር የማህበረሰብ ስልጠና ላይ ነበረ የምንሰራው። ከያስ አካባቢ ነው የምንገኘው። ከዛ በኋላ አሁን አድገው ልጆቹ ፕሮፌሽናል አርቲስቶች ሆነዋሉ። እነዛ ፕሮፌሽናል አርቲስት የሆኑት ደግሞ ያው የተለያየ አለም ላይ፣ ኢትዮጵያ ውስጥ፣ አፍሪካ ውስጥ፣ አለም ላይ፣ አውሮፓ እየተዘዋወሩ የራሳቸውንም ልምድ አካፍለዋሉ ከሌሎችም አርቲስቶች ደግሞ ልምድ እየወሰዱ መጥተዋሉ። በዛ መሰረት ደግሞ እነዚህ ሰለጥኑ የነበሩት ወጣቶች ለሚቀጥለው እስር ለሚመጡ ሕጻናት ደግሞ ስልጠና መስጠት ነበረ የተጀመረው። ስለዚህ ስንጀምር ማህበረሰብ ነበር የጀመር ነው። እኛ ለማህበረሰቡ ለውጥ ለማምጣት በዛ አካባቢ ላይ ስለሆነ በክፍያም አልነበረም የምናሰራው። አሁንም በክፍያ አይደለም የምናሰራው። የተለያዩ ፕሮግራሞች አሉ። በአሁኑ ሰዓት የግል ትምህርት ቤቶች እንደ ትምህርት አለን። እንደ ትምህርት የምንሰጠው ክፍለ ጊዜ አለ። ከዛ በተጨማሪ ደግሞ በነፃ ደግሞ ከሰኞ እስከ አርብ ከትምህርት በኋላ ማህበረሰቡ ልጆች ደግሞ መጠው የሚሰለጥንበት ሁኔታ አለ። ዋናው ነገር ግን ያው እኛ ሁሉም የሰርከስ አርቲስት ይሆናሉ ብለን አንጠብቅም። ግን እዚህ ጋ ጓደኛ የሚያፈሩበት ቦታ ወይ መሄጃ አጣው። እንኳን ሰዎች ሰርከስ ሰሩ ለማየት ከፈለጉ መጣው ቁጭ ብለው ማየት የሚችሉበት አጋጣሚ አለ። አርቲስት መሆን የሚፈልጉ ልጆች ደግሞ ሲመጡ ወደሚቀጥለው ክላስ ይገባሉ ማለት ነው። ፍካት ሰርከስ ባለፉት አስራ ስድስት ዓመታት እጅግ እየዳበረ ሄዶ የራሱ የስልጠና ማዕከል እንዲሁም ከሀምሳ በላይ የሰርከስ አርቲስቶችና ቤተሰቦችን አቅፎ የያዘ ሲሆን ተጨማሪ መርሃ ግብሮችንም እንዳካተተ ደረጀ ይገልጻል። ከነዚህ መርሃ ግብሮች መካከል በዋናነት በሳምንት ለስድስት ቀናት በቀን ለሁለት ሰዓት ያህል በጥቁር አንበሳ ሆስፒታል የህጻናት ክፍል ውስጥ በመገኘት በስዕል ሲል በፐፔትሪት እንዲሁም ዶክተር ክላውን ሲሉ በሰየሙት የሰርከስ ገጸ ባህሪ በኩል ህጻናቱንና ወላጆቻቸውን ለማዝናናት ያለመ መርሃ ግብር ነው። የእኛ በጣም ደስ የሚለና ምን ከወራበት ፕሮጀክታችን ደግሞ ላለፉት አስራ ሁለት አመታት በጥቁር አንበሳ ሆስፒታል የፈገግታ ህክምና የሚባል ፕሮግራም አለን። እዛ ላይ በሳምንት ስድስት ቀን ነው የምንሄደው። በሰኞ እስከ ቅዳሜ የተለያየ ፕሮግራም ነው ያለው። አኒሜሽን አለ፣ ትምህርት አለ። ደግሞ ልጆቹ ያው በአንዳንድ ህጻናቶች አሉ፣ እዛ ረጅም ጊዜ ይቆያሉ። አመት ሁለት አመት የሚቆዩበት ሁኔታ አለ ና በዛ ሁኔታ ከትምህርት የራቁ እንዳይመስላቸው እየተዝናኑ እንዲማሩት ትምህርትም አለ። በእኛ በኩል ያው የሚሰጥ የስዕል አለ። ከዛ ደግሞ የዶክተር ክላውን የሚባል አለ። የፈገግታ ሕክምና በየልክ እንደ ዶክተሮች በየክላሱ እየገቡ ትሪት የሚያደርጉ ዶክተሮች ደግሞ አሉን። ማለት የራሳችን የፈቃት ሰርከስ አርቲስቶች ናቸው እዛ የሚሄዱት ዶክተሮች። የታመመ ያክማሉ። እኛ ደግሞ ያልታመመ አካል አላቸው ብለን እናምናለን። እዛ ላይ ነው የምንሰራው። በጣም ተለብ አለው ልብሳችን የተለያየ ቀለም ስለሆነ ሊስባቸዋል እያጫወትን ምናምን ነው እንትን የምንለው ስለዚህ አንዳንድ እንኳን ዶክተሮች መርፌ መውጋት ሲፈልጉ እኛን ይጠሩናል ትሪት እያደረግናቸው እኛ ኢንተርቴን እያደረግናቸው ትሪትመንቱን ይወስዳሉ መጀመሪያ ሀሳባችን የነበረው ህጻናቶቹ ላይ ነበረ ለመስራት ያሰብነው ይህንን ስራ ስነልቦናቸው ላይ ከዛ ግን ውስጥ ከገባን በኋላ እንደውም ከልጆቹ በላይ ቤተሰብ ነው በጣም የሚጨነቀው። ረጅም ሰዓት ቁጭ ብለው ነው የሚያሳልፉት እዛ፣ ያው የልጆቻቸውን ህመም ያሉ። ስለዚህ አይምሯቸውም ትንሽ እንትና እዛ ጋር በምንሰራበት ሁኔታ የቤተሰቦቹን ሁኔታ ስላየን አንዳንዴ ምን ይሆናል መሰለሽ ልጆቹ እኛ ስንመጣ ሁሉም ደስ ብሏቸው ነው የሚቀበሉ። ስለዚህ ቤተሰቦችም ረፍት የሚያገኙበት ሰዓት ይሆናል። የዛን ሰዓት ፍካት የሰርከስ ቡድን የተለያዩ ዓለም አቀፍ ውድድሮችንና ና ትርኢቶችን የሚታደም ሲሆን አፍሪካ ላይ የሰርከስ ፌስቲቫሎች ና ትዕይንቶች አለመኖራቸውን በመገንዘብ በአውሮፓውያኑ ሁለት ሺ አስራ አምስት ና እንዲሁም ሁለት ሺ አስራ ስምንት ዓመተ ምህረት የመጀመሪያውን ና ሁለተኛውን የአፍሪካ የሰርከስ ፌስቲቫል ማዘጋጀታቸውንም ደረጃ ይገልጻል። ከዚህ በተጨማሪ ያው ፍካት ሰርከስ እኛ የአፍሪካን ሰርከስ አርት ፌስቲቫል የመጀመሪያው እና የሁለተኛው በአፍሪካ ውስጥ የሰርከስ ፌስቲቫል አዘጋጆች ነን። ምክንያቱም ያው እኔም በራሴ ብዙ ሀገር ይሄድ ነበረ፣ አውሮፓም የተለያዩ ሀገሮች ሲሄድ አፍሪካን አርቲስቶችን አገኛቸው ነበር እና ከአውሮፓም ሌላም ሌላም ብዙ ሀገሮች ያሉ ፌስቲቫሎች አሉ ሰርከስ ፌስቲቫል እና ከዛ በመነሳት አፍሪካ ላይ ስንመጣ ምንም ፌስቲቫል አልነበር። ከዛ ለምን ይሄን ፌስቲቫል አናዘጋጅም በሚል ተነስተን 2015 በዩኔስኮ በኩል አንድ ፕሮጀክት ጽፈን ነበረ እና እሱ አሸናፊ ሆኖ የመጀመሪያውን የአፍሪከን ሰርከስ ፌስቲቫል አዘጋጀን ሁለት ሺህ አስራ አምስት ላይ እና ያው አፍሪከን ሰርከስ ፌስቲቫል ሲባል ያው ሁሉንም ከአፍሪካ በአራቱም አቅጣጫና ሴንትራል አፍሪካንም አካቶ አርቲስቶች ተጋብዘው ወደዚህ ወደ ኢትዮጵያ፣ ኢትዮጵያም ከአራቱም አቅጣጫ ሰርከስ ቡድኖች ተጋብዘው ተካሂዶ ነበረ። ሁለተኛውም በሁለት ሺህ አስራ ስምንት ነበረ የተካሄደው እሱም ከአውሮፓ ህብረት በመተባበር ነው ያደረግነው። እኛ ከጠበቅነው በላይ ነበረ ያ ዝግጅት ምክንያቱም ፌስቲቫሉ ጊዜ እንኳን የተገኘው ሰው ወደ አስራ ሁለት ሺህ ሰው አካባቢ ነው። እና ሰርከስ ከዛ በኋላ እድገት ማሳየት ጀመረ። አፍሪካ ውስጥ መነቃቃት ተጀመረ። ስለዚህ አሁን የተለያዩ ቦታዎች ራሱ በዚህ በአፍሪካን ሰርከስ ፌስቲቫል የተነሳ አሁን ኮትዲቫር ፌስቲቫል አለ ሞሮኮ ፌስቲቫል አለ። ከዛ በኋላ ነው ሰርከስ ፌስቲቫሎች ቡርኪና ፋሶ እየተጀመሩ ያሉ ፌስቲቫሎች አሉ። ኮቪድ አስራ ዘጠኝ በሰርከስ ስራ ላይ እጅግ ትልቅ ተጽዕኖ ማሳደሩን የሚናገረው ደረጀ፣ ነገር ግን ቡድኑ ተገቢውን ጥንቃቄ በማሟላት ስራ መጀመሩንም ነው ያስታወቀው። በተጨማሪም ሰርከስ ፕላኔቷን ያድናል በሚል መሪ ቃል ወጣቶችን በማነቃቃት ጉዟቸውን እንደሚቀጥሉ ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ አድማጮቻችን የእሁድ ምሽት ጥንቅራችንን እዚህ ላይ የጨረስን ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል በጀመርነው ሙዚቃ እንሰናበታለን ደህና ደሩ Zuraid akap, nafsiz tau batabahu batab, gattash sare ma brashnash darau shantara ro anzaiish be fa fa tiyab ablaish ba udidi taladita lotish tirash nafsig yakashe seykhunin ba mi bal sayamsh enda grande maschere a dirca e deppe ansan manchi ansan manchi ogni geso bank di catena fasci manni un gaele ne kish ma um basitash fa stra sosto salvaga walking up il cash dama a